በምስራቅ ሐረርጌ በሚዳጋ ቶላ ወረዳ ቆንቆዲሞ በሚባል ስፍራ በሶማሌ ክልል ታጣቂዎችና በኦሮሚያ ክልል ሚሊሻዎች መካከል ግጭት ተቀስቅሶ የሰዎች ሕይወት ማለፉ ተሰማ። የአካባቢም ሆነ የክልሉ ባለስልጣናት ስለ ግጭቱ ማብራሪያ አልሰጡም። የኦሮሞ ፌዴራሊስት ኮንግረስ መረጃው እንደደረሰው ይናገራል። ዘጋቢያችን መለስካቸው አምሃ ከአዲስ አበባ የላከልን ዘገባ አለ። ስማቸው እንዳይገለጽ አጥብቀው የጠየቁት የአካባቢው ነዋሪዎች ለቪኦኤ እንደገለጹት በሁለቱ ክልሎች ታጣቂዎች መካከል ግጭቱ የተቀሰቀሰው በገጠር መንገድ ስራ ሰበብ ነው። ነዋሪዎቹ እንደሚያስረዱት በምስራቅ ሐረርጌ፣ በሚደጋ ቶላ ወረዳ ክልሉ የገጠር መንገድ ለመስራት በማቀዱ ከወረዳው ከተማ ሙሎ እስከሚባል ስፍራ የሚደርሰውን መንገድ ስራ ጀምሯል። ይሁንና የሶማሌ ክልል በአካባቢው ይገባኛል ጥያቄ ያለኝ በማለት የመንገዱን ስራ ተቃውሟል። በተለይም ባለፈው አርብ ነሐሴ 2 ቀን 2006 ዓ.ም ልዩ ስሙ ቆንቆ ዲሞ በተባለ ስፍራ በተነሳው ግጭት አንድ የሶማሌ ክልል ፖሊስ አባል መገደሉንና አቶ የሀያ አልይ ሐሰን የተባለ የኦሮሚያ ክልል ሚሊሻ አባል በጽኑ መቁሰሉንና ወደ ሀረር ከተማ ለሕክምና መወሰዱን የአካባቢው ነዋሪዎች ተናግረዋል። ይህን ግጭት የፌዴራል ፖሊስ መሀል ገብቶ እንዳበረደው የሚያስረዱት እነዚሁ ነዋሪዎች በወቅቱ የመንገዱ ስራ እንዳይታወክ ሲጠብቁ ከነበሩ ወደ ሶስት መቶ የሚጠጉ የኦሮሚያ ክልል ሚሊሻዎችን ህግና ስርዓት ባለበት ሀገር ይህን ያህል ኃይል አያስፈልግም በማለት አስር የሚሊሻ አባላትን አስቀርቶ ፌዴራል ፖሊስ ሌሎችን እንደሸኛቸው ይናገራሉ። ይሁንና እሁድ ነሐሴ 4 ቀን 206 ዓ.ም የሶማሌ ክልል ታጣቂዎች እንደገና ግጭት ቀስቅሰው ተጨማሪ ጉዳት አድርሰዋል ብለዋል። በዚሁ ዕለት ከጠዋቱ 11 ሰዓት ጀምሮ በተቀሰቀሰው ግጭት ተወፊቅ ዶዮና ሐሰን ሱልጣን የተባሉ የኦሮሚያ የሚሊሻ አባላት መገደላቸውንና አንድ በመንገዱ ስራ ላይ ተሰማርቶ የነበረ ዶዘር መቃጠሉን ነዋሪዎቹ ገልጸዋል። የእነዚህን ተደጋጋሚ ግጭቶች መንስኤና ደርሷል ስለሚባለው ጉዳትም የሚለጋ ቶላ ወረዳ አስተዳዳሪ መሆናቸው የተነገረኝን አቶ ፋይሳል መሐመድን በእጅ ስልካቸው ደውዬና ማንነቴን በመግለጽ ለማነጋገር ሞከርኩ። አቶ ፋይሳል ከአምስት ደቂቃ በኋላ እንድደውላቸው ነግረውኝ ስልኩን ዘጉት። ከዚያ በኋላ ግን ደጋግሜ ብደውልም ወይ ስልኩ ተዘግቷል ይላል። አለበለዚያም አያነሱትም። ወደ ኦሮሚያ ክልላዊ መንግስት ምክር ቤትም ደውዬ ነበረ። ጉዳዩ ይመለከተዋል ወደ ተባለው የክልሉ ጸጥታ ጽሕፈት ቤት አቶ መስፍን የተባሉትን ኃላፊ እንዳነጋግር ስልካቸው ተሰጠኝ። እርሳቸውም ዘንድ ደውዬ ማንነቴን ገልጬ ከተዋወቅኩ በኋላ ስለ ችግሩ መንስኤና ደረሰ ስለተባለው ጉዳትስ በጽሕፈት ቤቱ ምን ያህል እንደሚታወቅ እንዲያስረዱኝ ጠይቄያቸዋለሁ። ስብሰባ ላይ እንደሆኑ ገልጸውልኝ ከአስራ ሁለት ሰዓት በኋላ እንድደውልላቸው ነግረውኝ ተለያየን። ከዚያ በኋላ ግን ስልካቸውን አላነሱልኝም። ከተቃዋሚ ፓርቲ መሪዎች መካከል በምስራቅ ሐረርጌ በሚረጋቶል አካባቢ ተፈጥሯል ስለሚባለው ችግር ያውቁ እንደሆነ የጠየኳቸው የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለ ነጋን ነበረ። በዚህ አካባቢ በሚከሰቱ ግጭቶች ተደጋጋሚ መግለጫዎች ፓርቲያቸው እንደሰጠ ያስታወሱት አቶ በቀለ ስለ ሰሞኑ ግጭትም መረጃ እንዳላቸው ይናገራሉ። መንግስት በዚያ ጉዳይ ላይ የወሰደው ምንም አይነት ወሳኝ መፍትሄ ባለመኖሩ አሁን በቅርቡ ደግሞ በዚህ ባለፈው ወር እንደተባለው በሚደጋ ቶላ አካባቢ መንገድ በሚሰሩ ቆንቆ ዲሞ በሚባል ቀበሌ ውስጥ መንገድ የሚሰሩ የመነሱ ሲሰሩ በእነሱ ላይ ተኩስ ተከፍቶ መንገዱን እንዳይሰሩ በሶማሌ ክልል በኩል ያሉ ታጣቂዎች ችግር አስከትለው ነበረ። መንግስት መሀል ገብቶ የወሰደው ምንም አይነት እርምጃ ባለመኖሩ በቅርቡ እንደገና ከፍተኛ የሆነ ግጭት ተፈጥሮ ሰዎች ሞተዋል። ሁለት ሰዎች እንደሞቱ ነው ያለኝ መረጃ። እንዳቶ በቀለ ከሆነ ግጭቶቹ ያሉት በምስራቅ ሀረጌ ብቻ ሳይሆን በሌሎችም የሀገሪቱ ክፍል ነው። አርሲ በኩል በሲዳማና ኦሮሞ በዚያም ብዙ ችግር ነው ያለው። በሲዳማ እና በአርሲ በኩል ቡርጂ እና በኦሮሞ በኩልም ደግሞ እንደዚሁ ተመሳሳይ ነገር አለ። በቅርብ ደግሞ የምንሰማው በሌሎችም አካባቢዎች፣ በዚሁ በጋምቤላም ክልል በሸኮ መጀንገር፣ እነኚህ ግጭቶች እየተነሱ ነው። መንግስት እንዲህ አይነቶቹን ሁኔታዎች በፈጣን ሁኔታ መፍትሄ መስጠት ህግን የማስከበር ድክመት እንዳለበት ነው የሚያሳየው። ይሄ የእነዚህን ግጭቶች መንስኤና ችግሮቹም መፍትሄ ያገኙ ዘንድ መወሰድ ባለባቸው እርምጃዎች ላይ የሚመለከታቸው የመንግሥት አካላት ከዚህ በኋላ የሚሰጡን ምላሽ ካለ ይዘን እንቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ